ማህደረ ዜና፣ አንድ ቀን አርብ፣ አንድ ድርጅት አይሲስ ወይም ዳአሽ፣ ሶስት ሰዓት ከአራት እስከ ሰባት ሶስት ክፍለ ዓለማት አውሮጳም፣ አፍሪቃ፣ እስያ ወይም ሶስት ሀገራት ፈረንሳይ፣ ቱኒዚያ፣ ኩዌት ሦስት ወጣቶች ሦስት ሽብር የከስልሳ በላይ ሰዎች ሞት የሽብሩ እንዴትነት የጸረ ሽብሩ ውጊያ እስከየትነት የአፍታ ዝግጅታችን ትኩረት ነው አብራችሁን ቆዩ ጊዜው አጭር ነው። በዚያ ላይ ይሮጣል። እሱም ተጣድፏል። 35 ዓመቱ ነው። ፈረንሳዊ ሾፌር የጭነት መኪናውን እያሮጠም ከጋዝ ፋብሪካው አጥር ግቢ ደረሰም። ሳይንት ኳንቲን ዘቦቹ ስለሚያውቁት ምንም ሳያንገራግሩ ወደ ውስጥ እንዲዘልቅ ፈቀዱለት። የአሜሪካኖቹ ፋብሪካም ጋዝ ማምረቻ ነው፣ በቀላሉ ተቀጣጣይ ሰውየው አጥፍቶ ለመጥፋት ስስ ኢላማ መርጧል። ሶስት ሰዓት ከ35 የመጀመሪያው ፍንዳታ ተሰማ ይላል የአሜሪካው ቴሌቪዥን ጣቢያ የኤቢሲ ባልደረባ ከስፍራው። በአካባቢው የነበሩት የእሳት አደጋ መከላከያ ሠራተኞች በቅጽበት ደረሱ። ከጋየው መኪና አጠገብ በካራ የታረደም የአንድ ሰው ጭንቅላት አገኙ። ከጎኑ ደግሞ በአረብኛ የተጻፉ ሃይማኖታዊ ጥቅሶች። ገልመጥ ሲሉም ሰውየው ጠርሙስ ለመክፈት ሲታገላዩ እሱ ነው። አለቃውን በካራ አርዶ ገድሏል። የኬሚካሉን ፋብሪካ በኬሚካል ሊያጋይ ኬሚካል የተሞላበትን ጠርሙስ ለመክፈት ይታገላል። የእሳት አደጋ ተከላካዮቹ እሳቱን ከምንጩ የሚያጠፉበትን ብልሃት ለማወቅ ማሰብ ማሰላሰል አላስፈለጋቸውም። ጊዜውም የለም። ሰውየው ላይ ተከመሩበት። ከቀኑ አራት ሰዓት ሁሉም ተጠናቀቀ። የብራስልስ ጉባኤያቸውን አቋርጠው ወደ ፓሪስ የተመለሱት የፈረንሳዊ ፕሬዚዳንት ፍራንሷ ኦሎንድ እንዳሉት የእሳት አደጋ ሰራተኞቹ አሸባሪውን ባይዙት ኖሮ ከሻርሊ ኤብዶ ጥቃት በቅጡ ያልተጽናናቸው ፈረንሳይ ሌላ ከባድ ጥቃት ይደርስባት ነበረ። ጀርመናዊቷ የፖለቲካ አጥኚ ክሌር ደማስማይ ከባድ ጥቃት ሊደርስ ይችል እንደነበረ አልተከራከሩም። የጀርመንንና የፈረንሳይን ግንኙነት የሚያጠኑት ደሜስሜይ ሙከራውን ራሱን አስገራሚ ይሉታል። በጣም ያስገርማቸው ግን ደማስሜ እንደሚሉት ባለፈው ጥር ሻርሊ ኤብዶ ከተጠቃ በኋላ የጸጥታ አስከባሪዎች ክትትል ቁጥጥርና ጥንቃቄ ሳይላላም ሌላ ጥቃት መቃጣቱ ነው። ፈረንሳይ ውስጥ ዳግም ጥቃት መሰንዘሩን በማየቴ በጣም ነው የተገረምኩት። በሀገሪቱ ያለውን ውጥረት ለተመለከተ ግን እጅግ በጣም የሚያስገርመው ጥቃት መሰንዘሩ አይደለም። ፓሪስ ውስጥ ብዙ ተቋማት በተለይ ምኩራቦችና የአይሁድ ትምህርት ቤቶች በፖሊስ ሲጠበቁ ይታያሉ። የማስጠንቀቂያው ደረጃም አልቀነሰም። ይህ ሁሉ ፈረንሳይ አሁንም በተጠንቀቅ መቆሟን ያመለክታል። ከማሊ እስከ ኮትዲቯር ከማዕከላዊ አፍሪቃ ሪፑብሊክ እስከ ጀቡቲ ከኢራቅ እስከ ሶሪያ ባሰፈረች ወይም ባዘመተችው ጦሯ ጠላት የምትላቸውን ቡድናት ወይም ኃይላት የምትወጋ የምታዋጋው ፈረንሳይ አጸፋ ጥቃት እንዳይደርስባት መጠንቀቅ በእርግጥ አይበዛባትም። ጥበቃ ጥንቃቄው ግን ከሌላ ጥቃት፣ ያውም ከራሷ ዜጎች ጥቃት ሊያድናት አለመቻሉን ጊዜቁም የአሜሪካውን የኬሚካል ፋብሪካ ለማጋየት የሞከረው ግለሰብ ከዚህ ቀደም ከጽንፈኞች ጋር ግንኙነት እንደነበረው የፈረንሳይ ባለሥልጣናት ኋላ አስታውቀዋል። ይሁንና ሰውየው ራሱን የኢራቅና የሶሪያ እስላማዊ መንግሥት አይሲስ በምህፃሩ ወይም ዳአሽ ብሎ የሚጠራው ድርጅት አባል ስለመሆን አለመሆኑ ግን እስካሁን የታወቀ ነገር የለም። የፈረንሳው ጥቃት እንዴትነት የደረሰው ጥፋት እስከ ምንነት የአጥቂው ማንነት በቅጡ ሳይተነተን ገና ከቀድሞዋ የፈረንሳይ ቅኝ ተገዢ ከቱኒዚያም ሌላ የሽብር ጥቃት ዜና ተሰማ። ባገሬው አቆጣጠር ከቀኑ ስድስት ሰዓት ግድም ነበረ። በውቧ የመዝናኛ ከተማ ሶሴ ባህር ዳር የተንጣለለው ዘመናዊ ትልቅ የቅንጦት ሆቴል በጥይት ቦምብ እሩምታ ተደበላለቀ። ያዩ ማአቱን ይናገራሉ። መዋኛው ስፍራ ጋደም ብለን ነበር። ባንዴ ተኩስና ጫጫታ ሰማን። ወዲያው ባህር ዳርቻ የነበሩ ሰዎች እየተሯሯጡ መጡ። ከተንጋለልኩበት ዘልዬ የሚሮጡትን ተቀላቀልኩ። በጣም ነው የፈራ ነው። ከዚያ በኋላ ከሆቴሌ ምድር ቤት ውስጥ ተሸሸግ። ከዚያ አካባቢ መሄድ ነው የፈለግ ነው መሄድ። ሌላኛዋም አከሉበት። ወደ ሀገሬ መሄድ እፈልጋለሁ። እዚህ መቆየት አልፈልግም። ይህ ጥቃትና ያ ሁሉ የሞተው ሰው ቀልድ አይደለም። እርግጥ ቀልድ አልነበረም። 38 ሰዎች ተገለዋል፣ በርካታ ቆስለዋል። ከተገደሉት ከግማሽ የሚበልጡት የብሪታንያ ዜጎች ናቸው። የቱኒዚያ ባለሥልጣናት እንዳስታወቁት የቤልጅክ፣ የጀርመን፣ የአይርላንድና የፖርቱጋል አንዳንድ ዜጎችም ተገለውባቸዋል። አገር ጎብኚዎቹን በጥይትና በእጅ ቦምብ የገደለው ወጣትም በጸጥታ አስከባሪዎች ተገድሏል። ገድሎ ተገዳዩ የ24 ዓመት ወጣት ነበረ። የመቀጠር በግሉ የመስራት በትምህርቱ የመቀጠል ሰፊ እድል የነበረው አዲስ የዩኒቨርሲቲ ምሩቅ። ፖሊስ እንዳለው የወጣቱ ተንቀሳቃሽ ስልክ ሜድትራንያን ባህር ውስጥ ተገኝቷል። ለመጨረሻ ጊዜ የደወለው ለአባቱ ነበረ። ፖሊስ አባትየውን በጥርጣሬ አስሯቸዋል። ልጄን ወደዚህ የመራውን ፈጣሪ ይወቀው ይላሉ ቅጥ ባጣ ሐዘን የተቆራመዱት እስረኛባት አባት ልጄን ሰው ግደል ብዬ አላሳደግኩትም አከሉ ሰውየው አሸባሪው ደፈጣ ተዋጊ ቡድን አይሲስ ኃላፊነቱን ወስዷል ቱኒዚያ በ2011 እንደ ጎርጎሮሳውያኑ አቆጣጠር የተቀጣጠለው የአረብ ህዝባዊ አብዮት ያለብዙ ደም መፋሰስ ህዝባዊ ለውጥ ያመጣባት ለዲሞክራሲያዊ ስርዓት ግንባታ መሰረት የጣለባት ብቸኛዋ ሀገር ናት። ግን የሊቢያ ጎረቤት ህዝባዊ አብዮት ብልጭ ባለበት ቅጽበት ወደ እርስ በርስ ግጭት የተለወጠባት የእርስ በርሱ ግጭት ገና ከመጀመሩ የምዕራባውያን መንግስታት ጦር ያኔዎቹን አማጽያንን በመደገፍ ጣልቃ ገብቶ የደበደባት ሊቢያ የሀገር መንግስትነት ስርዓት ከጠፋባት እነሆ ዘንድሮም አራተኛ ዓመቷን አገባደደች። በዚህ አራት ዓመት ውስጥ ከሚተራመሱባት ታጣቂዎች ወይም አሸባሪዎች አንዱም ራሱን እስላማዊ መንግስት የሚለው ቡድን ነው። ቡድኑ በየስፍራው የሚወጉትን መንግስታት ዜጎች ወይም ተባባሪዎቻቸውን ለማጥፋት ከሊቢያ ሻገር እያለ ቱኒዚያን ኢላማው ማድረግ ብዙም አልከበደውም። ባለፈው መጋቢት እዚያው ቱኒዚያ ውስጥ በሀገር ጎብኚዎች ላይ በጣለው ተመሳሳይ ጥቃት 21 ሰዎች ገድሎ ነበረ። የቱኒዚያ መንግስት ከመጋቢቱ ጥቃት በኋላ የአክራሪው ቡድን አባላት ወይም ደጋፊዎች ብሎ የጠረጠራቸውን በርካታ ሰዎች አስሯል። ጽንፈኝነትን ይሰብካሉ ያላቸውን ሰማንያ ያክል መስጊዶችን ዘግቷልም የአረቡን ጥቃት ማቆም ግን በርግጥ አልቻለም። የሶሴውን ግድያ ካዩት አንዱም ሽብርን ለማስቆም አብነቱ መተባበር ነው ይላሉ። እንደ አንድ ማህበረሰብ አሸባሪነትን ለመዋጋት በጋራ መቆም አለብን። ለነፃነታችንና ለሰብአዊ መብት መከበር በአንድነት በአደባባይ እንደታገልን ሁሉ በአንድነት ከቆምን አሸባሪነትን ድል ማድረግ እንችላለን። እንዴት ለመመለስ አይደለም፣ ለመጠየቅም ጊዜ አልነበረም። ኩዌት ሌላ ሽብር አለ። የኩዌት ኤምሬት ባለሥልጣናት ኋላ እንዳስታወቁት ሳውዲ አረቢያዊ ወጣት ከሳውዲ አረቢያ በማናማ ባህሬን አድርጎ ኩዌት ሲቲ የገባው የዚያን ቀን ማለዳ ነው። የዓለም መገናኛ ዘዴዎች የፈረንሳውንና የቱኒዚያውን ጥቃት እየተቀባበሉ በሚያራግቡበት መሃል ወጣቱን ያሳፈረው መኪና ኢማም ሳዲቅ መስጊድ ቅጥር ግቢ ገባ። የ23 ዓመቱ ወጣት ቦምቡን እንዳሸረጠ ወደ መስጊዱ ዘለቀ። ዙሁር ወይም ቀትር ነው። በዚያ ላይ የቅዱሱ ወር የረመዳን ታላቅ ቀን ጁማ፣ አርብ ሶላት። የሺያዎቹ መስጊድ 2000 ያክል ምዕመናን ተጨናንቀውበታል ፈጣሪ ሊማጸኑ ስግደት፣ ዱዓ ምልጃው ግን በአስደንጋጭ ፍንዳታ ተቋረጠ። ሽብር። 27ቱ ሞቱ፣ መቶዎች ቆሰሉ። ራሱን የኢራቅና የሶሪያ እስላማዊ መንግሥት ብሎ የሚጠራው ቡድን ወጣቱን አጥፍቶ ጠፊ ማዝመቱን አረጋግጧል። ቡድኑ መናፍቅ የሚላቸውን ወገኖች በተለይም ሺያዎችን በቅርብ ቀን እንደሚገድል ከጥቂት ቀናት በፊት የቡድኑ ባለስልጣናት ዝተው ነበረ። ኩዌትን ኢላማ ያደረጉበት ምክንያት ግን በውል አልተነገረም። እርግጥ ነው የሺያዎች ሀራጥቃ ሀገር ተቆርቋሪም ተደርጋ የምትቆጠረው ኢራን ሶርያና ኢራቅ ውስጥ አክራሪውን ቡድን ትወጋለች። በቴህራን የሚደገፉት የደማስቆና የባግዳድ መንግስታትም አንድም ሺአ አሊያም ለሺአ የሚቀርበው የአላዊት ሀራጥቃ ተከታዮች ናቸው። ከአይሲስ ጋር የሚደረገውን ውጊያ ወይም ጸረ ሽብር የሚባለውን ዘመቻ በአጠቃላይ በግልጽ ቋንቋ መበየን ሲበዛ አስቸጋሪ ነው። ዩናይትድ ስቴትስና ኢራን ጠላት ናቸው። ዩናይትድ ስቴትስና እና ሳውዲ አረቢያ ወዳጅ ናቸው። ሳውዲ አረቢያና ኢራን ጠላት ናቸው። ሳውዲ አረቢያ ኩዌትን ጨምሮ የፋርስ ባሕረ ሰላጤ አካባቢ መንግስታትን በበላይነት ትመራለች። ከግብፅ መዳከም በኋላ የሪያድ ነገስታት መላውን አረብ ከሆነላቸውም መላውን ሙስሊም ዓለም ለመምራት እየተንጠራሩም ነው። ኢራንና ሶሪያ፣ ኢራንና ኢራቅ ወዳጆች ናቸው። ዩናይትድ ስቴትስ የምዕራብም የምስራቅም ወዳጆቿና ተባባሪዎቿ በነ ሳዑድ አረቢያ ከሚመሩት አረቦች ጋር ሆነው የሶሪያን መንግስት የሚወጉ ኃይላትን ያስታጥቃሉ። ኢራንና በኢራን የሚደገፈው የሊባኖሱ ደፍጣ ተዋጊ ቡድን ህዝቡላህ ባንጻሩ የደማስቆ መንግስትን ደግፈው በዩናይትድ ስቴትስ በሳዑድ አረቢያና በተባባሪዎቻቸው የሚደገፉ አማጽያንን ይወጋሉ። የሶሪያን መንግስት ከሚወጉት አማጽያን አንዱ አይሲስ ነው። ብዙ ስፍራ በብዙ ጉዳይ በጠላትነት የሚፈላለጉት፣ ከእስራኤል ፍልስጤሞች ግጭት እስከ ሊባኖስ ከየመን እስከ ግብፅ በተዘዋዋሪ የሚዋጉት፣ ከኒኩሌር ጥያቄ እስከ ባህር መስመር የሚሻኮቱት ኃይላት በሙሉ አይሲስን ለመውጋት ወዳጅ ናቸው። ኢራን፣ ሶሪያ ኢራቅ፣ ዩናይትድ ስቴትስ፣ ሳውዲ አረቢያና ተባባሪዎቻቸው በቀጥታ አይሲስን ይወጋሉ። ፈርተውም ጥቅም ከጅለውም ከሀብታም ሃያላኑ ጋር ያበሩት የድፍን ዓለም መንግስታትም በቀጥታም በተዘዋዋሪም እያሉ እንደ ጥሩ ወዳጅ እየተደጋገፉ ያን አሸባሪ ድርጅት ይወጋሉ። ዩናይትድ ስቴትስ ለምትመራና ለምታስተባብረው ዘመቻ ኢራቅና ሶሪያ ውስጥ ብቻ አንዲት ዩናይትድ ስቴትስ ብቻ በቀን ወደ 9 ሚሊዮን ዶላር ትከሰክሳለች። የሌሎቹ መንግስታት ድምር ወጪ ከዩናይትድ ስቴትስ ቢበልጥ እንጂ አያንስም። ዓመት ሊደፍን ጥቂት በቀረው ውጊያ ከ60 ሺህ በላይ ሰው ተገድሏል። ወደ አንድ ሚሊዮን ያክል ተሰዷል ወይም ተፈናቅሏል እስከምና ድረስ ኢራቅና ሶሪያ ውስጥ ብቻ ይታወቅ የነበረው አሸባሪ ድርጅት ግን ድፍን ዓለም እየቀጠቀጠው ሊቢያም የመን ግብፅ ቱኒዚያም ኩዌት ምናልባትም ፈረንሳይን ማሸበር የቻለበት ምክንያት ነው አነጋጋሪው የኩዌቱ የምክር ቤት እንደራሴ አድናን አልሞታዋ እንዳሉትማ ሰላማዊው ሰው መሸሸጊያን ያጣው ሁሉም ሙስሊሞች በአሸባሪዎች ሲገደሉ እያየን ነው። ኢላማ ያደረጉት አንድ ሐራጥቃን ብቻ አይደለም፣ መላውን አረብና ሙስሊምን እንጂ። በሰላም የምንቀመጥበት ስፍራ የለም። ቤቶቻችንም መሳጅዶቻችንም አስተማማኝ አይደሉም። የባህረ ሰላጤው ትብብር ሀገራትና መላው የሙስሊም ሀገራት አሸባሪነትን እንዲዋጉ እንጠይቃለን። አልቃይዳ የተፈለፈለ የተመሰረተ የተሰራጨው በእና ከመንግሥት አልባ አፍጋኒስታን ነበረ። አይሲስ የተመሰረተም የተጠናከረ የተሰራጨውም ጠንካራ መንግሥት አልባ ኢራቅ ውስጥ ነው። ፈጥኖ የተዛመተው ወደምትወድመው ሶሪያና ወደ ፈራረሰችው ሊቢያ መንግሥት አልባዋ የመን እያሰለሰች ነው። አፍጋኒስታን፣ ኢራቅ፣ ሊቢያ፣ የመን ለምንና እንዴት መንግሥት አልባ ሆኑ? ነጋሽ መሐመድ ነኝ። ቸር ያሰማን።